ይሄ ሙዚቃ አዲስ ይመስላል። አለ አሁን አዲሱ ጂጂ በቅርቡ ካወጣችው አዲስ አልበም እንደነገረችኝ ባለፈው አንድ ወር ውስጥ የወጣ ነው። ብዙ የቀደሙ ስራዎችዋ የተሰባሰቡበት ነገር ግን አዲስም ይሄ የተካተተበት ነው። ለዚህ ዝግጅት የሰጠችኝ ነው። ርዕሱም ሽሙን ሙኔ ይላል። ሽሙን ሙኔ የኔ ሽሙን ሙን ነው። እድለኛ ነው የተባለለት ሰው ይመስለኛል። ሽሙን አንተ ያገሬልህ ሽሙን Shimon monu limi am Shimon monu shimon ah shimon Munante Shimon Shimon monu shimon ah shimon Munakatama Shimon mon nakata Shimon monu shimon shimon Shimon Munante ante Shimon mun, shimon, hajmon mun, shimon mun mun, le miam rival. Shimon mun, shimon, hajmon mun, shimon mun, nandi alabat. Shimon mun, shimon, hajmon mun, shimon mun, katama udambal. ድንቅ ዜማ ነው አሉ ብላ ወደ ውይይታችሁ ተሄዱ። ታዲያ መልካም አዲሱ ጂጂ በስልክ ያንጎራጎረችልኝን ላስቀድምና እንዳልከው ወደ ውይይት እንዘልቃለን ሙኒዮ I'll be all the etorology. በድጋሚ እንኳን ደህና መጣሽ ጂጂ። ከቀደመው የአገውኛ ስልትሽ እንነሳና አይናዬ ሞኒናታና ሞኒየው ሞኒናታና ይላል ስልቱ። ለመሆኑ በአማርኛ ምን ማለት ነው? ትርጉሙ የዘፈኑን አንኳር አስጂን እስኪ። አንተ አይናማ ቆንጆ የሸዋሳ ከሸዋሳ ጉዳሊ ማስሻ ሀሳብ የኔን ብናያን ትልቅ ፍቅር ስለያዛቸው ምን አይነት ቡዳና አውጡት የወሰደው የበላሁ ያልተለመደ አይነት ነገር ግን የሚመች አነጋገር ነው። በአማርኛ እንዲቶሎ የሚመጣ ሀሳብ አይነት አይደለም። ከቋንቋ ጋር አንዳንድ ጊዜ የቋንቋ ነገር እንዳይጠፋ ቋንቋን መጠበቅ ያለበት ብይ፣ ቋንቋ ሰው የሚናገረው ዘውና አነጋገሩ ሀሳቡን የሚገልጽበት ነገር በጣም በጣም የሚደንቅ ነው። አሁን ጃምሶ አማርኛ ተናጋሪ በሆይ መላ ነው የሚጀምረው እነሱ ዘፈን ተነሳን ሲ ጎላ ጎሌ ነው የሚዘፍ እና በጣም ፖፒላር የሆነ ዘፈን ነው። በጣም ዝነኛ ነው። ለእኛም ዝነኛ ሆኗል። አሁንማ ሙዚቃ የተቀናበረበት መንገድም ጂጂ ያንኑ ያህል ያነጋግራል። መጀመሪያ የምትጀምሪው ዋሽንቱ ሲጀምር የምታውቂው ዘፈን እስኪመስልሽ ድረስ በአማርኛው የምናውቀው አዘፋፍን ስልቶስ ይወስዳል። ከዛ ታዋጪንና ሙዚቃ እኮ ቋንቋው እና አንዳንዱ ነገሩ ትንሽ ለየት ይላል እንጂ ሁሉንም ባይሆን በጣም ሁሉ ፔንታቶኒክ ስኬል ነው ብዙ ተመሳሳይነት አለ አለው። ኢትዮጵያ ሙዚቃ ጉራግኛም በለው እኛም በለው ምንም በለው፣ እውነቱን ለመናገር ፖፑላር ሙዚቃ ብዙ ቻንስ አለው። ዳይቨርስ የሆነ ስኬሎች ነው የሚጠቀመው ግን ያ ብቻ አይደለም። የኢትዮጵያ ሙዚቃ አገውኛም ቢሆን ከአገውኛም ነው አንዳንድ ዘፈኖች አሉ፣ በቃ የማይገቡ አይነት ስኬሎች በቃ ለየት ያሉ ከአማርኛም፣ በተለይ እንደዚህ በጣም ብዙ በማይታወቅ የኢትዮጵያ ባህል ሙዚቃዎች አካባቢ ብትሄድ፣ ጋምቤላን ብትሄድ አምሹር ታገኛለህ፣ ለየት ያለ ሙዚቃ ኦሞን ብትሄድ አገዎችም ብዙ ይሄን ያህል ትልቅ አይደለም። ና ቁጥራቸው ትንሽ ነው ተናጋሪው። ከአማርኛው ተናጋሪው ማገው ሊሆን ይችላል፣ ትግሬው ማገው ሊሆን ይችላል። ኦሮሞ ህዝቡ የተደበላለቀ ህዝብ ነው። ግን ያንን ቋንቋ የሚናገረው ና ባህሉን ይዞ ያለ ያለው ህዝብ ተመሳሳይነት አለው ከሌላው የኢትዮጵያ ሙዚቃ ጋር፣ እንዲሁም አንዳንድ ለየት ለየት ያለ ነገርም አለው በሙዚቃው ደረጃ ሄድክ እንደሆነ ሲዲው ላይ እንደምትሰማ የተለያዩ ማቴሪያሎች ነው እየተጠቀምን አሁን፣ እዛ ላይ የምትሰማው ዌስት አፍሪካን ድራም ነው። እንደዛ አይደለም የሚጫወቱት እነሱ ድንድድንድ፣ ልክ እንደ ወረብ ቤተ ክርስቲያኑ ቤተ ክርስቲያኑ ወረብ እንደዛ አይነት ነው የሚጫወቱት። ወይም ደግሞ በሀውስ ሙዚቃ መውሰደው በዛኮሌ ኮሌ ድንድድንድድንድ፣ በቃ አመታታቸው በሙሉ በጣም ወደ ወረብ ይወስደዋል። ከዜማዎችሽ አንዳንዱን እያነሳሳን እየተጫዋወትን ያለ ነው። እስኪ ቀጠለን ደግሞ ጥቂት ሊያነጋግረን የሚችል ከተወዳጅ ዜማዎች አንዱን እንስማና ወደ ወጋችን እንመለስ። ለረዥም ጊዜ ከስቱዲያችን ያልተለየ የብዙዎቻችን ምርጫ የሆነ ዜማ ነው፣ ካህንዬ። በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴ ስታጣራ አየሁኝ ጥበብ፣ ሰማሁኝ እውቀት፣ ልናገር ልመስክር፣ የዚህን ሰው ክህነት ቀልጦ እንደሚበራ ሻማ፣ መብራት በሌለው ከተማ እየቀለጠ በራልኝ፣ እየሞተ አኖረኝ። የሱስ ባለ እዳው ነኝ ካህንዬ፣ የነፍሴ አገልጋዬ፣ እንቅልፍ አጥተኛም። ወየት ያለሽ ተምሳሌቱን ጨምረሽ አጫውችን እስኪ እኔ ይሄ ክህነትንም አይ ክህነት ካህን በቅዳሴ ብቻ አይደለም። ስለ እግዚአብሔር ቃል ማስተማር፣ ስለ ደግነት ማስተማር፣ የቤተ ክርስቲያን ካህናት፣ ሐዋርያት እንዲሁም ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እርሱ እንደ መልከ ጼዴቅ የዘላለም ካህን ነው ብሎ እግዚአብሔር ማለ። በመሐላው አይጸጸትም። እንዳ ስለ ና ስለ እግዚአብሔር ቃል ካንደበቱ በቱ እንደ ውሃ ይፈሳል እንደ ጅረት፣ ልብን የሚመረምር ጠልቆ የሚገባ ከአንጀት ያልኩበት ምክንያት ኢየሱስ ክርስቶስ ያስተማሩን ትምህርት በጣም ደስ ለገባ አንተ ሰው ቢበድልህ ሰባት ጊዜ የበድ ሰባት ጊዜ ይቅርበል፣ የሚለው ነገር ምክንያቱም ያን ሰው ይቅር በለው አትለው ሄደህ ሄደ ቂም ልትበቀል ብትል ሰላም የለም። በምድር ላይ አንዱ አንዱን ሲበቀል አንዱ አንዱን ሲበቀል ደግሞ ሲበቀል ዓለም ሆኖ አላለም። ይቅርታ ማለት ይቅርታ እየከበደን ይለዋል። እግዚአብሔር የሚያስተምረን ምስተምረን ነው በምህረት እንድንኖር እኛ ይቅርባንል፣ እግዚአብሔር የሚቅር አይለን እውነት እሱ ይበለን አይለን እሱ ያውቃል እንጂ እኛን የሚያስተምረን ምንድን ነው ይቅርብ አንባባል እንደማንኖር ያውቃል እንዳንኖር ደግሞ አለ የሚፈጠረን እንድንኖር ነው እና በቃ የሚለው ነገር በሙሉ የሚገባህ ነው የሚስማማህ ነገር ነው እና ያ ብቻ ሳይሆን መናገር የፈለግኩት ካህናትም ደግሞ የእግዚአብሔር መንፈስ እንደ መንፈሱ ራሱ ላይ አድሮ እንኳን እግዚአብሔር ባንተ ሀሳብ ባይናገር ያ የምንማረው ነገር የእግዚአብሔርን መንገድ ነው እና ቄሱ የሚያስተምርህ መነኩሴው የሚያስተምርህ ማንም ያስተምርህ ደግነትንና መልካም መንገድ ስትማር ያ ክህነት ነው። ለእኔ ሳስበው ማሲንቆውንም ይዞ በዘለሰኛም አሁን በጸሎት ጊዜ የሚደመጠው ስ ዲያቆናት ውሻ እናንትን እያባረራቸው ለምነው ቆሎ በልተውም ነው መከራቸውን አይተው እግዚአብሔር ለማገልገል ሰውንም ደግሞ በእግዚአብሔር ዓለም እንዳለ እንዲሰማው ብቻውን እንዳይፈራ ትልቅ ነገር ነው ያለን ያለን ለማክበሩ አንድ ላይ ለማንሳት ያደረጉት ነገር ነው። ጂጂ በምትናገሪውም በዜማውም ቀደም ብለን እንዳዳመጥ ነው ና የቃሉ መሰረት ሳይቀር ክህነት በሌላ እይታ የሚታይበትን እንዳጫወትሽን መንፈሳዊነቱ ጎላ ብሎ የሚታይ ነው። አንቺ በራስሽም መንፈሳዊነት በለት ተለት ሕይወትሽ ውስጥ ም ትልቅ ስፍራ ያለው ነው፣ ጎልቶ የሚታይ ነው። ምክንያቱም በስራዎችሽ ደጋግሜ ስትጎበኙ ጐበኙ እመለከታለሁ። ለሰው ክፉ ነገር አላስብም፣ መጥፎ ነገር ማድረግ አልፈልግም። ሰውም ሰው ሲበድለኝ እንደው እየተቻለኝን ያህል ለመቻል እሞክራለሁ። ሲበድለኝ ቅር ለማለት አይቼ እንዳላየሁ የሚሄድ ፈልጋለሁ። ብዙ ጊዜ እንግዲህ የተማርነው ነው። ሁሉን ነገር ያን ድሮ ያንን ባላደርግ ምንም ይጠቅመኝ ነገር የለም ተበድሎ እንድከሰው እኔ ያሸንፍ እሱ ያሸንፍ። እኔም ሰው ነኝ፣ እነሱም ሰዎች ናቸው። እምሯቸውም ሊከሳቸው ይችላል እና በምችለው መንገድ እሞክራለሁ። ሁሉን ነገር ትክክል አድርጋለሁ ማለት ሳይሆን የተቻለኝ መጠን ሁሉ ሞክራለሁ ጥሩ ሰው ለመሆን ሶሳይቲ ውስጥ ሰላማዊ ሰው ለመሆን ችግር ካለ ለችግሩ ለመድረስ በምችለው መንገድ ደግሞ በጣም ሲበስብኝም የምንጨበት ማለት ስለት ማለት ስለመሳደብበትም ጊዜ አለ። ሰውነታችን እሱ ድረስ ነው መሄድ ያለበት አደል? ይሆናል። የእኔ ነገር ባለፈው ሄለንን ዛሬ ደግሞ ጂጂን ላስቀይም ይሆን? አሉላ፣ እንዴት ማለት አዲሱ? ውይይታችሁን ለጊዜው ላቋርጥ ነው የጂጂ ፈቃድ ከሆነ። በዚህ ጉዳይ እኔ ባልገባበት ምን ይመስልሃል? ለምን ራሱ አትመልስም? አመሰግናለሁ ጂጂ፣ ወደ ኋላ ላይ ትመለሳላችሁ። እንግዲህ አሉላ፣ ሙዚቃ ግን ትፈቅድልናለህ? እንዴታ my it. That is saw you, but still will